የዓለም አቀፉ ሰራተኞች ድርጅት ባቀረበው ዓመታዊ ዘገባው ስራ አጥ ወጣቶች በመጨመራቸው በዓለም አቀፍ ደረጃ ከ15 እስከ 29 ዕድሜ ክልል ውስጥ ያሉትን ወጣቶች ፍልሰት ያስከትላል ብለዋል። ሚስተር ስቲቨን ቶቢን የምጣኔ ሀብት ባለሙያና የዓለም አቀፉ ሰራተኞች ድርጅት የጥናትና ምርምር ክፍል ኃላፊ ከዋና መስሪያ ቤቱ ስዊዘርላንድ ለዶችቬሌ ራዲዮ በሰጡት መልስ እንዲህ ነበር ያሉት። አው፣ ሪፖርት ዘ ወርልድ ኤምፕሎይመንት ኤንድ ሶሻል አውትሉክ 2016 በዓለም አቀፍ ደረጃ ስራና አጠቃላይ የወጣቱን ማህበራዊ ይዞታን የተመለከተ የ2016 ዘገባችን ከሶስት ተከታታይ አመታት መሻሻል በኋላ ተመልሶ ነው ወደ ዝቅጠት የሚያመራው። ጥሩ የነበረበትንም አመታትንም ስታየው ከ2012 እስከ 2015 ያለውን ያካትታል። ባለፈው ዓመት ከ12 በመቶ በላይ የነበረው የሥራ አጥ አሐዝ ዘንድሮ ጨምሮ 13 ከመቶ በላይ ሆኗል። 50 ሚሊዮን ተጨማሪ ሥራ አጥ ወጣቶች የተጨመሩ ሲሆን ይህም አሐዝ ወደ 71 ሚሊዮን ይጨምርና እስከ 2017 በዚሁ ይቀጥላል። ባለሙያው ሚስተር ስቲቭ የጠቀሱት ዓመተ ምሕረት እንደ ጎርጎሮሳውያን አቆጣጠር ያለውን የዘመር ቀመር ነበር። በዓለም አቀፍ ደረጃ በብዙ መቶ ሚሊዮኖች የሚቆጠሩ ስራ አጥ ወጣቶች መኖራቸውን የጠቆመው የዓለም አቀፉ ሠራተኞች ድርጅት የሚሊዮኖች ወጣት ሥራ አጦችን ቁጥር ለመቀነስ መንግስታት ብርቱ ጥረት እንዲያደርጉ አሳስበዋል። ለዓለም አቀፉ ሰራተኞች ድርጅት የጥናትና ምርምር ክፍል ኃላፊ ስቲቨን ቶቢን ያቀረብኩላቸው ጥያቄ በኢትዮጵያ፣ ኤርትራ፣ ኬንያና የአካባቢውን ሀገራት የወጣት ሥራ አጥ ሁኔታን ከቀረበው ዘገባ አንጻር ምን እንደሚመስል ነበር። እሳቸውም ሲመልሱ በማደግ ላይ ያሉት ሀገራት አንተ በስም የጠቀስካቸው እንደ ኢትዮጵያና ኬንያ በተጨማሪም በኤስያም ያሉት ሀገራት ወጣቶች ስራ ማጣት ብቻ አይደለም ችግራቸው። ስራ ቢሰሩም ህጋዊ የምጣኔ ሀብት መንገድን የተከተለ አይደለም፣ ደሞዛቸውም እጅግ ዝቅተኛ ነው። ለምሳሌ የእኛ ዘገባ ስራ ያላቸውና ከሳሐራ በታች ያሉ ሀገራትን ወጣቶች በተመለከተ ሁለት ሶስተኛው ገቢው በቀን ከሁለት ዶላር ከአስር ሳንቲም ያነሰ መሆኑን ነው የሚያሳየው። የወጣቶች ስራ አጥነት በየሀገራቱ መጨመር የተባበሩ መንግስታት ድርጅት እንደ ጎርጎሮሳውያኑ ዘመን አቆጣጠር በ2030 ድህነትን ከዓለም ለማጥፋት የነደፈው መርሃ ግብር ጥያቄ ውስጥ ይከትተዋል ሲሉ የመስኩ ባለሙያዎች ይናገራሉ። ለሚስተር ስቲቭ ሌላው ያቀረብኩላቸው ጥያቄ መፍትሄውን የተመለከተ ነበር። መልሳቸውም የሚከተለው ነው። የፖሊሲ አቅጣጫዎች ሲነደፉ ያለውን ነባራዊ ሁኔታ ያገናዘቡ ምጣኔ ሀብቱን የሚያነቃቁና የሚያነሳሱ ሆነው ስራ አጡን አካል በእጅጉ ያነበቡ ሊሆኑ ይገባል። ስለዚህም እነዚህ መሠረታዊ ሂደቶች የሥራ ፈጠራን በእጅጉ ሊያተኩሩበት ግድ ይላቸዋል። ትክክለኛው የእድገት ፖሊሲ ንድፈ ሐሳብ ለወደፊቱ ለሥራ አጥነት መፍትሄን የሚሰጥ ነው። The right designed growth policies will pay off in terms of employment creation in the future. የተረጋጋ የምጣኔ ሀብትን መፍጠርና በዚህ ዙሪያ ጥረት ሊታከልበት እንደሚገባም የዓለም አቀፉ ድርጅት አሳስበዋል። ከዩናይትድ ስቴትስ፣ ቻይና፣ አውሮፓና ጃፓን ቀጥሎ ያለው የላቲን አሜሪካ ሀገራት ትልቁ ምጣኔ ሀብት መዳከምም የችግሩ መንስኤ መሆኑን የጠቆመው የዓለም አቀፉ ሰራተኞች ድርጅት በተለይ እንደነ ብራዚልና አርጀንቲና ባለፈው ዓመት ምጣኔ ሀብታቸው በእጅጉ ተቀዛቅዟል በማለት ገልጿል። ለዶችቨል ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።